መዝሙር ምዕራፍ ሰላሳ አቤቱ ተቀብለህኛልና ጠላቶቼንም ደስ አላሰኝህብኝም እና ከፍ ከፍ አደርግሃለሁ አቤቱ አምላኬ ወደ አንተ ጮኽ ምሕረትም አደረግህልኝ አቤቱ ነፍሴን ከሰዖል አወጣሃት ወደ ጒድጓድም እንዳልወርድ አዳንኸኝ ቅዱሳን ሆይ ለእግዚአብሔር ዘምሩ ለቅድስናውም መታሰቢያ አመስግኑ ቍጣው ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ልቅሶ ማታ ይመጣል ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልሁ። አቤቱ በፈቃድህ ለሕይወቴ ኃይልን ሰጠሃት፣ ፊትህን መለስህ እኔም ደነገጥሁ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬም ለመንሁ። ወደ ጥፋት ብወርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን? እውነትህንም ይናገራልን? እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ ክብሬ ትዘምርልህ ዘንድ ዝምም እንዳትል ልቅሶዬን ለደስታ ለወጥህልኝ፣ ማቄን ቀደድህ ደስታንም አስታጠቅኸኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ።